ብልጽግናና ኢዜማ በድሬዳዋ ከተማ አስተዳደር ምክር ቤት እና ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎቻቸውን አባላት አስገመገሙ። የብልጽግና ፓርቲ ከአስተዳደሩ ምሁራን ጋርም ምክክር ያደረገ መሆኑን ገልጦ በኦሮሚያና በአማራ ክልል ያሉ ፓርቲዎች የፖለቲካ እንቅስቃሴም በተለያዩ ደረጃ ላይ የሚገኝ መሆኑን አመልክተዋል። ይህ እንዴት ይታያል? ሲል አዲስ ቸኮል የድሬዳዋን እንቅስቃሴ መነሻ ያደረገ እንዴት ይታያል ሲል ያጠናቀረው ዘገባ ደርሶናል። ቀጥሎ ይቀርባል። የድሬዷ አስተዳደር ብልጽግና ፓርቲ በፌስቡክ ጋጽ ባወጣው መግለጫ በድሬዷ የቀበሌ ምክር ቤቶች፣ የከተማ አስተዳደር ምክር ቤትና የብዙ ተወካዮች ምክር ቤት ፓርቲን ወክለው የሚወዳደሩ እጩዎቹን በአባላቱ እንዳስገመገም አስታውቋል። በጉዳዩ ላይ ለጋዜጠኛ መግለጫ የሰጡት የድሬዳዋ ብልጽግና ጽሕፈት ቤት ኃላፊ አቶ መብራት ገብረየስ እጩዎቹን በቀጣይ በሕዝብ እናስገመግማለን ብለዋል። በአሁኑ ሰዓት ፓርቲው ወክሎ የሚወዳደሩ እጩዎች በመመልመል። በፓርቲ አባላት በማስተቸት በቀጣይ ከፊታችን ባሉ ቀናት ደግሞ በህዝብ በማስተቸት ዝግጅት እያደረገ ነው። በሚቀጥለው የሚኖረን የከተማ ማስተዳደራችን ላይ ለውጥ የሚታይበት ዘመን ነው ብለን ነው የምናምነው። በሚቀጥለው አመት ፓርላማ አባል እጩ የሚቀርቡት በትምህርት እውቀታቸውን እንኳን ማስተርስና ከዛ በላይ የሆኑ ሰዎች የሚል ነው። በከተማ ማስተዳደራችን በተመሳሳይ ዲግሪና ከዛ በላይ ነው። በተመሳሳይ በድሬዳዋ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የድሬዳዋ አስተዳደር ምክር ቤት እና ድሬዳዋን ወክሎ ለህዝብ ተወካዮች ምክር ቤት የሚወዳደሩ ጨዎቹን በአባላቱ አስገምግሟል። የኢዜማ ድሬዳዋ ቅርንጫፍ ኃላፊ አቶ ወንዶ ሰናሰፋ ድሬዳዋን ወክሎ ለህዝብ ተወካዮች ምክር ቤት የሚወዳደሩ ጨዎችን መምረጣቸውንና ለከተማ አስተዳደር ምክር ቤት የሚወዳደሩ አባላትን ግን ሙሉ በሙሉ መርጠ አለመጨረሳቸውን የሚናገሩት ኢትዮጵያ ውስጥ ከአራት መቶ ሰላሳ ሁለት ጨዎች ውስጥ ለፓርቲ መንግስት ስልጣን ባለቤትነት ትክክል ያደርጋና ድሬዳዋ ከተማ በሁለት የምርጫ ወረዳዎች ሁለት ለተወካዮች ምክር ቤት Քերենոջ ըհծ աչա ծարծոջնա ተፎካካሪው አሸናፊ ሀሳብ ይዘው የሁለት ወንበር ለማግኘት በክልል ምክር ቤት ሁለት ሰዎች ይወዳደራሉ። ለተቃውሞ ፖለቲካው ለመሳተፍ ፍርሃት አለ የሚሉት አቶ ወንዶሰን በርካታ አባልና ደጋፊዎቻቸው ከጀርባ ለመደገፍ እንጂ ከፊት ቀርበው ለመወዳደር እንዳልደፈሩ ተናግረዋል። ለክልል ምክር ቤት የሚወዳደሩትን ቁጥር በቀጣይ እንደሚጨምሩና ና የከተማ አስተዳደር ምክር ቤቱን የማሸነፍ አቅምም እንደሚኖራቸው ተናግረዋል። ድሬዳዋ 189 መቀመጫዎች ያሉት የከተማ አስተዳደር ምክር ቤት ሲኖራት ከዚህ ውስጥ አብዛኛው መቀመጫ ማለት 114ቱ ለገጠር፣ 75ቱ ደግሞ ለከተማ ማስጠንቀቂያ ክልሎች የተደለደሉ ናቸው። ኢዜማ ወደ ገጠር ዘልቆ ያልገባ በመሆኑ በገጠር ብዙ ተወዳዳሪዎችን ያላቀረበ መሆኑን የገለጹት አቶ ወንዶሰን፣ ይሁንና የምዝገባው ጊዜ ያላለቀ በመሆኑ የድሬዳዋ አስተዳደር ምክር ቤትን ለማሸነፍ የሚያስችል በቂ ተወዳዳሪዎችን ለማቅረብ እንዳስቡ ተናግረዋል። በድሬዳዋ ከተማ እንደ ወዳደራለን ብለው ሙሉ አቅማቸውን ሙሉ ፍላጎታቸውንና ተነሳሽነታቸውን ያሳዩን በከተማ ውስጥ ስልሳ አምስት ሰዎች ነው። የገጠሩን ሁኔታ እናንተ ታውቃላችሁ፣ በጣም አስቸጋሪ ነው አስር ጀግኖች የገጠር አባላቶች አግኝተን የድሬዳዋን ብሔር ብሔረሰብ ሁሉንም እምነቶች ማዕከል ባደረገ መልኩ ለድሬዳዋ እንታገላለን ብለው ያሉ አስር። ይሁንና ሁለቱ ለሕዝብ ተወካዮች ምክር ቤት የሚቀርቡ እጩዎቹን ግን በአባላቱ አስገምግሞ አስመርጠዋል። ዛሬ ሰኞ የፖለቲካ ፓርቲዎች የምርጫ ምልክታቸውን የሚያሳውቁበት የመጨረሻ ቀን ነው። አሁንም ድረስ የምርጫ ምልክታቸውን ያላጸደቁ የፖለቲካ ፓርቲዎች የመኖራቸውን ያህል እጩዎቻቸውን እየመረጡ ያሉ ፓርቲዎችም አሉ። ከዚህም አልፎው የፓርቲዎቻችን ፕሮግራሞች ለህብረተሰቡ ማስተዋወቅ የጀመሩም አሉ። ለምሳሌ በአሳለፍነው ሳምንት ብልጽግና ከድሬዳዋ ምሁራን ጋር የምክክር መድረክ ነበረው። አብንም በተለያዩ አማራ ክልል ዞኖች ከአባላቱ ጋር የምክክር መድረክ ማዘጋጀቱን የፓርቲው የፌስቡክ ገጻ ያመለክታል። ኦፌኮና ኦነግ በበኩላቸው አባሎቻቸው ሳይፈቱ ለመወዳደር እንደሚቸገሩ ለቪኦኤ አስታውቀው ነበር። ይህ የተራራቀ የሚመስል የፓርቲዎች የምርጫ ቅድመን ዝግጅት በምርጫ ቦርድ እንዴት ይታያል? የቦርዱ የሕዝብ ግንኙነት ዳይሬክተር ሶሊያና ሽመልስ የፓርቲዎቹ አፈጻጸም ቦርዱ ካወጣው የምርጫ መርሃ ግብር አንጻር ብቻ እንደሚታይ ነው የሚናገሩት። የፓርቲዎችን እንኳን አስመልክቶ እስካሁን ደስ በኛ በኩል ማለት ነው በምርጫ ቦርድ በኩል በተሰጠ ጊዜ ገደቦች ውስጥ የሚያስፈልገውን ነገር በማምጣት ረገድ ያን ያህል በጣም ከፍተኛ መዘግየት የለም፣ በተለይ ከምርጫ ጊዜ ሰሌዳ ጋር በተገናኘ ማለት ነው። በሌሎች በሌሎች ጉዳዮች ምናልባት ከአቅም ችግርም ጋር በተገናኘ ምናምን የመሳሰሉት ኢንጀነራል ያው የፖለቲካ ፓርቲዎች ማሟለት የሚገባቸው የመሳሰሉት የሚባሉ ጉዳዮች ላይ ትንሽ ባኬል ፎቶች ሊኖሩ ይችላሉ። ግን የጊዜ ስሌዳው ላይ የተቀመጠው እንዴት ላይ በማስመልከት በኩል እና እንደገና ደግሞ በተለያዩ ምክክሮች ላይ በመገኘት በኩል አሁን በእኛ በኩል እስካሁን የነበረው ነገር ሁለት ነው፣ አይደል? አንደኛ በተለያየ ደረጃ ለምርጫ የተገናኙ ጉዳዮች ከፓርቲዎች ጋር በምንነጋገርበት ወቅት በተለይ መመሪያዎች ላይ ለእያንዳንዱ ደግሞ ለምርጫ ሂደት የሚወጡ መመሪያዎችን አስመልክቶ ከፓርቲዎች በኩል ያለው እንቅስቃሴ በጣም አክቲቭ ነው። ይመጣሉ፣ ይሳተፋሉ፣ ግባታቸውን በደንብ ይሰጣሉ። ፓርቲዎቹ በተለያየ ዝግጅት ደረጃ ላይ ቢሆኑም እስከ ዛሬዋ ቀን ድረስ የምርጫ ምልክታቸው እንዲመርጡ ብቻ እንደሚጠበቁ የሚናገሩት የኮሚኒኬሽን ዳይሬክተሯ፣ በዚህም ከአንድ ፓርቲ በስተቀር ሁሉም የፖለቲካ ፓርቲዎች በመርሃ ግብሩ መሰረት እየሄዱ ናቸው ብለዋል። በቀጣይ ባሉ መርሀ ግብሮች የአፈጻጸም ልዩነት ካለ ወደፊት የምናየው ነው ብለዋል። ሆኖም ለፓርቲዎቹ የሚመክሩት አለ። ከኛ መርሀ ግብር አንጻር ቀጥሎ የሚመጣው የእጩዎች ምዝገባ ስለሆነ በጣም ትልቅ ሁነት ነው የእጩዎች ምዝገባ። ስለዚህ ለዛ አስፈላጊ የሆኑትን በየከዝበ የሚወዳደሩበት ምርጫ ክልሎች ያሉ እጩዎችን ማዘጋጀት ትልቁ ሪኮመንድ የምናደርጋቸው አሁን በእኛ በኩል አሁን የእጩዎችን ማዘጋጀት ነው የሚወዳደሩበትን ክልል የተለያዩ ምንጫዎቻቸውን አዘጋጁ። የክልል የምርጫ ክልል ነው ውጫዎች ምዝገባ የሚካሄደው በሚካሄድበት ውጫዎች ለማቀር ዝግጁ መሆን አለባቸው። ሪት ላይ የውጫዎች ምዝገባ ሁሉም ከፓርቲዎች የሚጠበቅ ነው። የፓርቲዎች የፖለቲካ ፕሮግራም አስተዋወቅን በተመለከተ የፖለቲካ ፓርቲዎች ከአባል እና ከህዝቡ ጋር በፖሊሲዎቻቸው ዙሪያ በማንኛውም ጊዜ መነጋገር ይችላሉ ያሉት ዳይሬክተር ሶሊያና፣ ይህ ግን የምርጫ ምልክትን ይዞ የመረጡ ቅስቀሳ ከሚካሄድበት ወቅት ጋር መምታታት የለበትም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ